ሰላም ለአእናፊከ መሳከ ወፅና ዋና ቀልጽ ለው ዱዳት እማንቱ ማእከለክሌ አብያጽ መላከ ህይወቴ ክርስቶስ አስተሬኒ በገጽ ናሁ ተመሰጥኩ በጣዕመ መስቀልከ እጽ ወተነደፍኩ በፍቅርከ ሃት